ባለፈው ረቡዕ በኤርትራ ቴሌቪዥን ከቀረበው የፕሬዝደንት ኢሳያስ አፈወርቄ ቃለመጠይቅ ኢትዮጵያን በሚመለከት ካነሷቸው ነጥቦች መካከል የተወሰኑትን በትላንቱ ፕሮግራማችን ማቅረባችን ይታወሳል። በኢትዮጵያና በኤርትራ መካከል የሰላምና ትብብር ስምምነት ከተፈረመ በኋላ ሰላሙ ያልተዋጠላቸው የህወሀት መሪዎች እና ደጋፊዎች ሰላሙን ለማሰናከል ሲሰሩ ነበር። በሰሜን እዝ ላይ እርምጃ የወሰዱትም አዲስ አበባ ያለውን መንግስት ለመገልበጥና ወደ ኤርትራ ለማምራት ነበር ማለታቸው ይታወሳል። አሁን በስልጣን ላይ የሌለውን የትግራይ ክልል መንግስት ህጋዊ ወኪል ነኝ ያሉን አምባሳደር ፍስሐ አስገዶም ምላሽ እንዲሰጡበት ጋብዘናል። በምን ተአምር ነው ህወሀት ክልሉን ከመከላከል አልፎ አስመራና አዲስ አበባ ሊሄድ እቅድ ነበር የሚሉት? ሲሉ ጠይቀዋል። አምባሳደር ፍስሐ በተለያዩ ሀገሮች በአምባሳደርነት ያገለገሉ ናቸው። ለተነሱት የተለያዩ ነጥቦች ምላሽ በመስጠት ይጀምራሉ። አመሰግናለሁ ለሰጣችሁ እንግዲህ የፕሬዚደንት ኢሳያስ ቃለመጠይቅ በሚገርም ሁኔታ በኤርትራ ሰራዊት ትግራይ ውስጥ ገብቶ የሚፈጽመው ያለ ግፍ እውነት ነው ወይም ውሸት ነው ብለው ሊናገሩ ሁሉ ጠብቅ ነበረ። እሳቸው የሚያወሩት እንዲያውም በአሁኑ ሰዓት እንደዚህ አይነት ስቃይና መከራ በትግራይ ህዝብ ላይ ያዘዘ የአንድ ሀገር መሪ ሞራል ብቃትም የላቸውም ስለ ኢትዮጵያ ለመናገር። አንደኛ በትግራይ ላይ የተደረገው ዝግጅት ከቀን አንድ ጀምሮ ነው። ኢሳያስና አብይ እውነት መስሎን እኛ በሁለቱ ሀገሮች ሰላም ይፈጥራሉ ብለን ስንጠበቅ አሁን ስናየው ከመጀመሪያው ጀምሮ ምልክቶችም ነበሩ። በትግራይና በህወሀት ላይ እያነጣጠረ ነው። ስዝ የሚላችሁ ከሆነ ጋዜጠኞች ናችሁና አርካቢን ማየት ትችላላችሁ። ኢሳያስ አፈወርቂ ሳዋ ላይ ሆኖ ነው መሸለኝ የኢትዮጵያ መንግስት የሰላም ጥሪ አቅርቦልን ልኡካን ወደ አዲስ አበባ እየላኩ ብለው ለህዝባቸው ሲናገሩ፣ ቀጥለው ያሏት አረፍተ ነገር በዚህ ሰላም ግንኙነት ወያኔ ይታጠባል፣ የወያኔ ዘገሲ ታሪኩ ምኑም ይታጠባል፣ ጨዋታው አበቃለት ነው። በነገራችን ላይ በጣም በሚገርምሽ መልኩ የእሳቸው ቃለመጠይቅና በተባበሩት መንግስታት የኢትዮጵያ አቋሚ መልክተኛ አምባሳደር ታየ ካለመጠየቅ በቪኦኤ ሳዳመጥ ነበር። አንድ ነው አንድ ነው እስክሪፕቱ ሁኔታው ሲገልጽ፣ ውሸት ሲደጋገም እውነት ይመስላል እንደተባለው። በምን ተአምር ነው ህወሓት ክልሉን ከመከላከል አልፎ አስመራና አዲስ አበባን ሊሄድ እቅድ ነበረው የሚሉት። አስመራን ቀርቶ አዲስ አበባን ቀርቶ፣ ሰላማችን ስጡን ክልላችንን ራሳችን እናስተዳድራለን ብሎ ነበር ምርጫ ያደረገው። ፕሬዚደንት ኢሳይያስ በትግራይ ምርጫ የተካሄደው ለሚቀጥለው የጦርነት እቅድ መነሻ ነበር፣ በሰሜን እዝ ላይ እርምጃ የወሰዱትም አዲስ አበባ ያለውን መንግስት ለመገልበጥና ወደ ኤርትራ ለማምራት ነበር ብለዋል በቃለ መጠይቃቸው። አምባሳደር ፍስሐ ምላሽ አላቸው። ትግራይ ላይ የተደረገው ምርጫ የኢትዮጵያ ህገ መንግስት ምን እንደሚፈቅድ ምን እንደማይፈቅድ ኢሳይያስ አፈወርቅ ሊነግሩ ናቸው። ስለ ህገ መንግስት ስለ ስርዓተ መንግስት ምንም የሚያውቁት ነገር የለም። ስለ ህግ ማስከበር አለማስከበር ሌላ ከእኛ የተሻለ ዲሞክራሲ ስርዓት ያለው ሀገር ምርጫ የሚያውቅ ምርጫ ቦርድ ያለው ክልላዊ መስተዳድር ያለው ሀገር መጥቶ እንደዚህ ጥፋት ሰርታችኋል፣ ትክክል አይደላችሁም ብለን ልንማርም እናዳመጣለን። ስለዚህ ምንም ሊነግሩ ናቸው አያገባቸውም ነው መልሱ። ህገ መንግስታችን ምን እንደሚፈቅድ እውቀቱም ሞራሉም የላቸው። ህገ መንግስት የለም ኤርትራ ውስጥ። ስርዓተ መንግስት የሚባል ነገር የለም ኤርትራ ውስጥ። በሰሜን እዝ ላይ ተወሰደ ስለተባለው እርምጃ ደግሞ አምባሳደር ፍስሐ አብራርተዋል። ስለ ሰሜን እዝ ተደጋግሞ ይነገራል። ኢሳያስ አፍወርቂ፣ የአማራ ሚሊሻ፣ የአማራ ክልል መንግስት፣ አብይ አህመድ ትግራይን ሊወሩ የተዘጋጁት ለሶስት ዓመት ነው። ይህ ሰሜን እዝ እርምጃ ከመወሰዱ ከሦስት ቀን በፊት የትግራይ ክልል ርዕሰ መስተዳደር ፕሬዚደንት ዶክተር ደብረ ጽዮን ሊወርን ነው ሰራዊታቸው ከበውናል ብለው ለአለም ለኢትዮጵያ አሳሰቡ። ለሆነም ሐሙስ ሊበላህ የነበረ ሊያጠፋህ የነበረ የሰሜን ህዝብ መረጃው ደርሰህ ሮብ ብትቆጣጠረው የጦርነት ህግጋት ነው። ኢሳያስና አብይ እንደሚሉት ከመሬት ተነስቶ አይደለም። ስለዚህ የሰሜን ህዝብ መመሪያ ተሰጥቶት ሶማሌ ክልል ላይ እንደተደረገው የትግራይ አመራርን ባሉበት በልተው ህዝቡንም ሊጨርሱ ስለነበረ የክልሉ መንግስት እርምጃውን ወስዷል። ይህ ሀቅ ነው። ነገ ጠዋት የሚወጣ አልተካለም። የኤርትራው መሪ በትግራይ ላይ እያደረሱ ያለው ግፍ ያሉትንም ዘርዝረዋል። የኢሳያስ አፈወርቂ በትግራይ ላይ የሚያደርሰው ያለ ግፍ ከትውልድ ወደ ትውልድ የሚተላለፈው ታሪክ ስለሱ ነው መነገር ያለበት እና ተጠያቂም ይሆናል። አምባሳደር ፍስሀ አያይዘውም ትግራይ ውስጥ ያለው የኤርትራ ወታደራዊ ኃይል የሚቆጣጠረው የለም ብለዋል። አያይዘውም የተባበሩት መንግስታት ሰብአ ኮሚሽኑ ኦቻ ለጸጥታ ምክር ቤት ሪፖርት ሲያደርግ ትግራይ ውስጥ ያለው የኤርትራ ሰራዊት እና የአማራ ክልል ምልሻ አብይ አህመድ ሊቆጣጠረው አይችልም ብሎ ሪፖርት አድርጓል። ይህን ነው መስማት ያለባቸው። በመጨረሻም ፕሬዚደንት ኢሳያስ ከኢትዮጵያ ህዝብና መንግስት ጋር በጋራ መስራት የምርጫ ጉዳይ ሳይሆን ስትራቴጂያዊ ግዴታ ነው ብለዋል። የአምባሳደር ፍሳ አስገዶም ምላሽ ከኢትዮጵያ መንግስት ጋር አብሮ መስራት ለምን ዓላማ ነው? ከኢትዮጵያ መንግስት የሚለው ፕሬዚደንት ኢሳያስ ከአብይ አህመድ ጋር ሆኖ የትግራይ ህዝብን ማንበርከክና ማጥፋት ነው። ትርጉሙ እሱ ነው። ስለሆነም የስትራቴጂክ አጋርነት ከኢትዮጵያ ጋር አሁን እኛ ስናየው የጠላቴ ጠላት ወዳጄ ነው ካልሆነ በስተቀር ኢሳያስና አብይ ዘላቂ የሆነ ሌላ ጥቅም ሊኖራቸው አይችልም።